በአሁኑ ዓመት ለእኛ በጣም ጥሩ ዓመት ነበረ። በብዙ ነገር ታውቀናል። ልክ እንደዚህ እውቅና በምናገኝበት ጊዜ ታወቅኩ ለማለት ሳይሆን አሁን ያን እውቀት እንዴት አድርገን ለጥሩ ነገር ማዋል እንችላለን የሚል አይነት ጫናም አለ እና ያ ነው ስሜት ያለ። የታይም መጽሔት በአየር ንብረት መዛባት ላይ ባተኮረ ልዩ የመጀመሪያ እትሙ ባለም ዙሪያ አይነተኛ ተጽዕኖ ፈጣሪ ናቸው ላላቸው አንድ መቶ የተለያዩ ኩባንያዎች መሪዎች እውቅና የሰጠበት ከፍተኛ የከባቢ አየር ብክለት የሚያስከትሉ የፕላስቲክ ተረፈ ምርቶችን ዝቅተኛ የካርቦን ልቀት ወዳለው የግንባታ ግብዓት በሚቀይረው ኩባንያቸው አማካኝነት ላሳየው የአቅኚነት ስራው እንደ ዝነኛዋ አሜሪካዊት አቀንቃኝ ቢሊ ኤሊሽ የሮክፌለር በጎ አድራጎት ተቋም ሮክፌለር ፋውንዴሽን ፕሬዚደንቱን የቀድሞው የዩናይት ስቴትስ ዓለም አቀፍ ተራድኦ ፕሮግራም ዩኤስአይዲ አስተዳዳሪም የነበሩ ናቸው ዶክተር ራጂቭ ሻህን ጨምሮ በአስተዋጽኦቸው ከተመረጡ አንድ መቶ የታይም መጽሔት ምርጦች ታይም ክላይሜት ሀንድርድ አንዱ ለመሆን በቅቷል። ቅዱስ አስፋው ቅዱስ አስፋው ለዚህ እውቅና በመብቃት እንኳን ደስ ያለህን አመሰግናለሁ። ቅዱስ፣ በአየር ንብረት ላይ ያተኮረው አንተ የተሳተፍክበት ዓለም አቀፉ ጉባኤ ዱባይ ላይ በመካሄድ ላይ ባለበት ሰዓት ነው የታይም መጽሄት ይህን ዜና ይፋ ያደረገው። በአንተ በኩል እንዴትና መቼ ነበር የተሰማው? ምን ስሜት አሳደረብህ? ታይም ማጋዚን ሶስት ሳምንት በፊት ኮንታክት አድርጎን ነበረ። ስለዚህ ዜና ማውራትን ባንችል አውቅ ነበረ። በኮፕ ትንቲኤት ክላይመት ቼንጅ ኮንፈረንስ ላይ በተካሄደው ስብሰባ ይሄን መስማት፣ ከሌሎችም ጋር መወያየት መቻሌ በጣም ደስ ብሎኛል። ኮፕ ትንቲኤት ከመቶ ሺህ ሰው በላይ ነው የሰበሰበው። የአሁኑ አመት የሁለት ሳምንት ኮንፈረንስ ነው። በዛም ላይ ብዙ አይነት ዲስካሽኖች ተካሂደዋል። አንዱ ከተሞችም የኮንስትራክሽን ኢንዱስትሪም እንዴት አድርጎ ክላይመት ቼንጅን ማውበድ ይችላል በሚል ነበረ። እዛ ላይ በደንብ አሳትፈውኛል። ያንንም ኦፖርቲኒቲ ያግኝችል ኢትዮጵያ ስለምታደርገው ስራ፣ ኢትዮጵያ ውስጥ ያለውን ኦፖርቲኒቲ እናም የእኛ ስራ እዚህ ላይ እንዴት እንደሚካሄድ ለማውራት አክተ ቆንጂቴ ከወራት በፊት ነው የነ ቅዱስን ስራ ዘገብንበት። ስራቸው የተለየ ዘላቂ ጠቀሜታ የሚያመጣ አለም ካለበትም በተለይ ከከባቢ አየር ብክለት ጋር በተያያዘ አይነተኛ ፋይዳው የጎል ጉዳት የሚያመጡ ተረፈ ምርቶችን ወደ ጥቅም የሚቀይር ስራ መሆኑ ነው። ግን በዚህ ደረጃ የጠበቅነው አይመስለኝም። እውቅናም ይህን ሀል ማግኘት ትልቅ ቦታ ነውና አንዳንድ ነገሮችን ማንሳት ብንችል ልክ ነው። እንግዲህ ባለፈው ውይይታችን አሉላ እንዳልከው ቅዱስ እንደውም እንዴት እንደጀመረ ምን እየሰራ እንደሆነ ሌሎችንም አብረውት የመሰረቱትን ጨምሮ ብዙ ጊዜ ሰጥቶ ሆኖ ስለ ስራው ሲያወያየን የነበረው ይሄ ትልቅ እውቅና ነው። እንዳልከው አሉላ ለአነሳ የፈለኩትም ከቅዱስ ጋር ሌሎች ለሱ አርአያ የሆኑ በዚህ በአየር ንብረት ጥበቃ ረገድ ተጽዕኖ ፈጣሪዎች ተካተዋል ወይ? የእሱ አርአያ የሆኑ ካሉበት ብታጫውተን። ቅዱስ አንዱ በጣም በዚህ ቶፒክ ላይ የምከተለው ሰው ቢል ጌትስ ነው። ቢል ጌትስ ይታወቃል በብዙ ነገር አንዱ በሀብቱ እና በማይክሮሶፍት ነው። ግን ለሱ ያለኝ አክብሮት ዓለምን እንዴት ባለው ሀብት ማሻሻል እንደሚችል ብዙ ብዙ ነገር ሰርቷል። አብዛኛውም የእኛንም ሀገር በፓብሊክ ሄልዝ ወባን ለማቆም ብዙ የሰራው ነገር አለ። ከአምስት ዓመት በፊት በክላይመት ቼንጅ ላይ ደግሞ ትልቁ ትኩረት ወስዷል። ትልቅ ኢንስፒሬሽን ነበር ለኔ። ለምን ልክ እንደዛ አይነት ሰው ከሰራው ስራ ውጪ ሌላም ነገር ላይ ተሳትፎ ይሄ ወሳኝ ነው ብሎ መስራቱ በጣም ደስ ያሰኘኝ ነበረ። አሁን ፊቴም እሷ አጠገብ ጋር ሳየው ኦፍኮርስ ዱ ዩ ዲዘርቭ ኢት የሚል አይነት ጥያቄም ያመጣብኛል። ግን ከሁሉም ነገር ደስ ያለኝ ያበረታታል እኔም ሌሎች ወጣቶችን እንዴት አድርጌ ያን መንገድ መቅረጽ እንደምችል ጉልበት ይሰጠኛል። በእርግጥ ጉልበት የሚሰጥ ይመስላል፣ ከምታደንቀው ሰው ጋር አብሮ መሰየሙ። ከነ ትህትና፣ ለእኔም ይገባኛል የሚለውን ጥያቄ ብታነሳ፣ በቁም ነገር መርምረው ስራችሁን አይተው ስለሆነ ይህን እውቅና የሰጡት የሚገባ ስለመሆኑ ጥያቄ የለውም። ቅዱስ በተለያየ ዘርፍ ነው ይህን እውቅና የሰጡት አቀጣጣይ ያሏቸው አሉ። ቀደም ብለን ያስተዋወቅናት ዝነኛዋ ድምፃዊት ቢሊ ኤሊሽ ያለችበት በመሪነት ደረጃ የተባለው አሉ። ታይታንስ የሚሏቸው አሉ። አንተ ለየት ያለ የፈጠራ ጥበብ ባሳዩ ምድብ ውስጥ ነው ያለኸው። ተከላካይ የሚሏቸው አሉ። እንዲህ እያሉ ከፋፍለውታል። ልዩ ቦታ ሰጥተው የሰሩት መሆኑ ይታያል። አንተ እዚህ ውስጥ እንዳለ ሰው ራሱ ያዩበትንም በስፋት እንደሚታወቀው የአየር ንብረት መዛባት ከጊዜያችን ግዙፍ ፈተናዎች አንዱ ነው ዓለም በሙሉ ትኩረት ሊሰጠው እየሞከረ ያለው ያንኑ ያህል የሚጠይቀውም ቁርጠኝነት እንደ ልብ ያልተገኘበት ነው። ውዝግብም የታየበት ጭምር ነው የተከታተልነው ጉባኤ እና ከዛ አንጻር አጠቃላይ ሁኔታስ እንዴት ትረዳለህ? ይሄ የታይም መጽሔት ጅምር ምን ያህል ተስፋ ሰጥተኋል? እንደ ሁለቱን አጣምረ ከታይም ማጋዚን ውጭ ተስፋ የሚሰጠኝ ድሮ የኮፕ ስብሰባዎች በጣም ጀነራል ነበሩ። አሁን እኛ በምናውቃቸው እንዴት አድርገን ነው ነዳጅ መጠቀም ማቆም የምችለው፣ ወይንም እንዴት አድርገን ነው መኪና መንዳት መቀነስ የምችለው በሚል አይነት ቶፒኮች ነበሩ እና ያን ደግሞ ለማድረግ በጣም በጣም ከባድ ነበረ። ሌላ ነገር ደግሞ በመንግስት ውይይት ላይ ነበረ አብዛኛው ቶፒኮቹ የሚካሄዱት። አሁን ግን ያየሁት ከመንግስትም ወጡ ኢንቨስተሮችም መጥተው ልክ እንደኔም አይነት ቴክኖሎጂ ድርጅቶች መጥተው መወያያ ቦታ ሆኗል። አንድ እሱ ነው። ሁለተኛው ነገር ደግሞ አሁን ብዙ ዳታ አለን፣ የት የት እንደሆነ ችግሩ ምን ምን ማድረግ እንደምንችል እናውቀዋለን። አንዱ ትልቅ ችግር ያለን ቤት አሰራራችን እና አኗኗራችን ነው። አርባ ሁለት ፐርሰንት የክላይመት ቼንጅ ችግር የሚመጣው ከዛ ነው። አርባ ሁለት ፐርሰንት ብዙ ነው። ይሄ ታይቶ አንድ ሙሉ ቀን የተሰጠው ነው ኮክ ውስጥ ይሄን ለማውራት ምን ማድረግ እንደሚቻል እና የመጡትም ደግሞ የመንግስት አባሎች አይደሉም። አርኪቴክቶች መጥተዋል፣ እንዴት አድርገን ዲዛይናችንን መለወጥ እንችላለን ለማለት ኢንቨስተሮች መጥተዋል፣ እንዴት አድርገን በሪል ስቴት ኢንቨስት እንደምናደርግ መለወጥ እንችላለን ብለው ይመጣሉ። ይኸው እኛም በኪቢክን ወቅ ጊዜ እንዴት አድርገን የግንባታ ቴክኖሎጂን መለወጥ እንደምንችል ለማውራት አብቅቶናል። ግን ስራው ብዙ ነው። እና ገና የጀመረን ነው ባይ ይሄ ከአስር ትሪሊየን ዶላር በላይ የሚያስፈልገው ሂደት ነው። በአሁን በሚቀጥለው ስምንት ዓመት ውስጥ የሚያስፈልገው ገንዘብ በጣም ብዙ ነው። ግን አስር ትሪሊየን ዓለም አቀፍ ደረጃ ላይ ካየነው ብዙ አይደለችው። አሜሪካ ለብቻዋን በኮቪድ ጊዜ ከሶስት ትሪሊየን በላይ ነው ያጠፋችው። እና ያን ማድረግ ከቻለን ኮቪድን ትልቅ ችግር ነው ብለን አይተን ልክ እንደዛ ተሰባስበን መስራት የቻለን አለም ከሆነን አሁንም ክላይመት ቼንጅን በዛው አይነት ኢምፖርተንስ ይዘ ይሄን ታክል ማድረግ እንችላለን ብዬ ትልቅነታ። እንግዲህ የአየር ንብረት ለውጥ ጉዳይ እና የተደቀነው አደጋ ይህን ያህል ትኩረት እያገኘ መሄዱን ነው የገለጽክልን። በዚህ ረገድ አንተ አሁን በቅርቡ ያገኘኸው እውቅና ትልቅ እንደመሆኑ ለወደፊቱ ለወጠንከው ስራ በምን አይነት የሚጠቅምህ ይሆናል? ሊንክድን ላይ ፖስት ያደረግኩት ነገር አለ ስለዚህ በጣም ልብ የሚሰማው ነገር የአሁኑ አመት ለእኛ በጣም ጥሩ አመት ነበረ። በብዙ ነገር ታውቀናል፣ ብዙ ሰው ሬኮግኒሽን ሰጥተናል። ግን በእንግሊዝኛ ማለት ከቻል ሬኮግኒሽን ኢዝ ናት ብራጊንግ ራይት ኢትስ አ ሪስፖንሲቢሊቲ ብዬ ነው ያወራት። ኃላፊነት አለን አሁን ልክ እንደዚህ እውቅና በምናገኝበት ጊዜ ሄደን ታወቅኩ ለማለት ሳይሆን አሁን ያን እውቀት እንዴት አድርገን ለጥሩ ነገር ማዋል እንችላለን የሚል አይነት ጫናም አለው እና ያ ነው ስሜት ያለኝ። አሁን ልክ እንደዚህ አይነት ትልቅ ደረጃ ላይ ደግሞ ስንታወቅ እኔ የሚታየኝ ብዙ ነገር ነው። የመጀመሪያው ኢትዮጵያ ውስጥ ያለውን እንዴት በደንብ አድርገን ማሳየት እንደምችል የአሁኑ የሚቀጥለው አመት ላይ ወሳኝ ነው። ከዛም ውጭ ደግሞ ይሄ የአለም አቀፍ ቴክኖሎጂ ብሎ ስለታየም ከኢትዮጵያም ውጭ እንዴት አድርገን ይሄን መስራት እንችላለን የሚል አይነት ኃላፊነት አለን። ሌሎችም ደግሞ አርኪቴክቶች የሚሆኑ የሪል ስቴት ዲቨሎፐሮች የሚሆኑ እነሱን እንዴት አድርገን ኢንፍሉንስ ማድረግ አለብን የሚልም አይነት ስሜት አለኝ እና ኃላፊነቱ ትልቅ ነው ከሁሉም በላይ እና እኔም ቡድኔም ድርጅቱም በዛ አይነት ስሜት ነው። ቅዱስ እንዳልከው በእርግጥም እንዲህ ያለ ላቅ ያለ እውቅና ከኃላፊነት ጋር ነው የሚመጣው እና ለሚረዳና አሁን እንዳንተ ልባም ሆኖ ለሚገነዘበው ሰው ኃላፊነቱ ከብዶ ይታየዋል በሚራመዳቸው እያንዳንዱ እርምጃ ከዚህ ኃላፊነት ጋር ትኩረትም እንደሚሰጠው ይረዳልና መልካም ነገር አንስተሃል። ለዚህ እውቅና ከመረጧችሁ መቶ ሰዎች ውስጥ አንዱ በመሆን ሜታይ መጽሔት ጥያቄዎችን አቅርቦላችኋል። እነኛ ሀሳቦች በተወሰነ ደረጃ ቢሆን ለአድማጮቻችን ብናጋራ ቀዳሚ ያቀረቡለት ጥያቄ ኅብረተሰብም ሆነ ኩባንያም ሆነ መንግስታት ሊወስዱት የሚገባ የተለየ የምትለው ብቸኛ እርምጃ የሚቀጥለው ዓመት የከባቢ አየር ብክለትን ለመከላከል በሚደረጉ ጥረቶች ውስጥ አንድ ነገር ምረጥ ብትባል ምንድን ነው የሚል ጥያቄ አቅርበውልህ ነበር። በዛ የሰጠውን መልስ ብታጋራል አንዳንዴ በግንባታ ላይ የምናውለው ቴክኖሎጂ እንዴት አየርን እንደሚለውጥ አናስበው። የአየር ንብረት ለውጥ ይመጣል ብለን የምናስበው በነዳጅ ብቻ ይመስለናል። አንዳንዴ እኔም ይመስለኝ ነበር። እና አሁን ቅድም እንደጠቀስኩት ኮንስትራክሽን ላይ የሚካሄደው የአየር ንብረት ለውጥ የሚያመጣው አርባ ሁለት ፐርሰንት ነው። ያን ሰው አይቶ የበለጠ ፎከስ እንዲሰጠው ይገባል ብዬ ነው ያብራራሁት። አሁን ኮፕ ትዌንቲ ናይን ኮፕ ሀያ ዘጠኝ በሚካሄድበት ጊዜ አንድ ቀን ሳይሆን አንድ ሳምንት መሰጠት አለበት የምለው ቶፒክ ነው። አርባ ሁለት ፐርሰንት ማለት ግማሽ ደረሰን ማለት ትንሽ ናት። ስለዚህ ለዛ ሁለት ሳምንት ግማሹን ለዚህ ሊውል ይገባል ብዬ ነው ማሰብ ማሆን ነው። ቅዱስ እንግዲህ ለዚህ እውቅና የበቃሁ በጣም በወጣትነት እድሜ ነው። አንተ መሰል ወይም ገና እያደጉ ያሉ ወጣቶችን የሚያበረታታ ይህ እውቅና መሆኑ ላይ ምን የምትለን ነገር አለ? እኔ ደስ የሚለኝ ነገር አሁን ልክ እንደ እኔ ድርጅት አዲስ ድርጅት ካቋቋሙ ጋር ጋራ መሆን በጣም ደስ ይለኛል። ለምን ብዙ አይነት ሀሳብነት ይካፈላለን፣ ችግሮቻችንን ስንረዳዳም ደግሞ ብዙ አይነት ሀሳቦች እንዋዋሳለን። እና አንድ ነገር ሁሌ የማየው በእኔም ተጨምሮ ቁልቁለቱ በጣም በጣም ትልቅ ነው ድርጅት ሲጀመር እና አንዳንዴ ዳገቱ በጣም ትልቅ ነው እና ያን ዳገት ለመውጣት የት እንደምንሄድ የት እንደሚሄድ ማወቅ አለብኝ። ያን ደግሞ የማውቀው ምን ችግር ነው መፈታ ብዬ ማሰብ አለብኝ እና ብዙ አይነት ምክር ፈላጊዎች ሲመጡ ይሄን ነው የምላቸው። ምንድን ነው ምን ችግር ነው የምትፈች ወይም የምትፈታው ብዬ ነው ምጀምረው። ያን ካላወቀን ዋጋ የለው ድርጅት መክፈት። ድርጅት መክፈት በጣም ቀላል ነው፣ ግን ያን ድርጅት ደግሞ ለማሳደግ በጣም በጣም ከባድ ነው እና ልክ እንደዚ አይነት ውይይት በምናደርግበት ጊዜ ሁሌ የምጠቅሰው ነገር ነው። እና በአየር ንብረት ለውጥ ጉዳይ ላይ ደግሞ ሲነሳ አየር ንብረት ለውጥ በጣም ትልቅ ነገር ነው። ያን ለክላይመት ቼንጅ ብዬ ነው ድርጅት ያቋቋምኩት የሚለኝም ሰው ያ ድርጅት ሰክሰስፉል ሊሆን አይችልም ብዬ ነው ቶሎ የምነግራቸው። ለምን ቻሌንጁ ብዙ ቻለንጆቹ ብዙ ስለሆኑ አንዱን ቻለንጅ ወስደው ያ ቻለንጅ ላይ በጣም ማተኮር አለባቸው አንድ ደረጃ ላይ ለመድረስ እኛ ልክ እንደዛ ነው ያደረግነው በግንባታ ቴክኖሎጂ ላይ እኛ ፎከስ አድርገናል አሁን ኢትዮጵያ ውስጥ ደስ ደስ የሚሉ ድርጅቶች አሉ ጫካ የሚባል አለ ፎረስት የሚባለው አሉ በሴቶች የሚመሩ በጣም የሚያከሩ ልጆች ናቸው እነሱም እንዴት አድርገን ዛፎቻችንን ማዳን እንችላለን ብለው የተነሱ ናቸው ዛፍ የዓለም ሳምባ ናት። ስለዚህ ወሳኝ ነው። እና ሁሌ በቻለንጅ መጀመር አለን እና ያን ካወቀን ያ ድርጅት ትልቅ ደረጃ ለመድረስ ተስፋ አለ። መልካም ቆንጅት። እንግዲህ ከቅዱስ ጋራ ይልቁንም ደግሞ በሰሯቸው ስራዎች እንዲህ ላቅ ያለ እውቅና የበቁበትን ዜና ትንተርሶ አነቃቂና አበረታቹን ስሜት ለሌሎች ለማጋራት በሚል ከጀመርነው ወቅት እንዲህ ባጭሩ መላቀቅ ቢያዳግትም በጊዜያችን ገዳቢነት ግን የታይም ማጋዚን አንድ መቶ ምርጦች ሲል በከባቢ አየር ብክለት የተለየ አስተዋጽኦ ያደረጉ መሪዎች ያላቸውን የመረጠበትን ቅዱስም ለዚያ የበቃበትን መነሻ በማድረግ ዛሬ ያዘጋጀ ነውም። በዚሁ ቋጭተን ባይሆን ቅዱስ ወደ ከተማችን ብቅ ሲል መልሰን ልናገኘው ቀጠሮ ሰጥተን እንለየው ቆንጅት። አዎ እንግዲህ እንደሱ ማድረግ ይኖርብናል። በነገርህ ላይ ቅዱስ በወጣትነቱ ለዚህ እውቅና ይበቃ ከሱ ጋር ከአንድ መቶዎች ውስጥ የተካተተውን ቢልጌትስን በሚያክልበት ጊዜ ደግሞ እኔ እንጃ የት ጋር እንደሆነ የሚደርሰው ለማየት ያብቃል እያልኩ ነው ያስብላል። በትክክል ቅዱስ በጣም እናመሰግናለን። ቅድም እንዳልከው የአክብሮቱን ያህል ብዙ ስራ ያለበት ሁኔታ ውስጥ ነው ያለ ነው እና ስራችሁ ይበልጥ የተሳካ እንደሚሆንም ተስፋ እናደርጋለን። ለአሁኑ እናመሰግናለን። እግዜር ይስጥልን። በጣም አመሰግናለሁ ጊዜ ስለሰጣችሁ።